ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥቅምት አስር 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና እኔም አሉላ ከበደነን። መጪው ብሔራዊ ምርጫ የሚካሄድበት ቀን ግንቦት 16 2007 ዓ ም እንደሚሆን ተገለጸ። በአብይ ርዕስ ዘገባ ይዘናል። ናይጄሪያ ከኢቦላ ነፃ ተባለች፣ ከአይሲል ጋር እየተዋጉ ላሉ ኩርዶች ቱርክ መተላለፊያ ፈቀደች፣ ዋና ዋና የዓለም ዜና ናቸው። አሁን ዜናውን እናሰማችሁ። ራሱን እስላማዊ መንግስት ብሎ የሚጠራው ጽንፈኛ ቡድን ቱርክን በምታዋስነው ሶርያዊቱ የድንበር ከተማ ያለውን ግስጋሴ ለመግታት የሚታገሉትን የሶሪያ ኩርድ ተዋጊዎች ለመርዳት ለኢራቅ ኩርዶች መተላለፊያ መፍቀዷን ቱርክ አስታወቀች። የቱርክ የውጭ ጉዳይ ሚኒስትር ሜልቭት ካዙሉንግ ይህን ያስታወቁት ዩናይትድ ስቴትስ በዛሬው ዕለት የጦር መሳሪያዎች፣ ከባድ መሳሪያ፣ አረሮችና ጥይቶች እንዲሁም መድኃኒቶች ከኢራቁ የኩርድ አስተዳደር ኮባኒን ለመከላከል እየተዋጉ ላሉት የኩርድ ኃይሎች ከአየር ወደ ምድር መጣሏን እያስታወቀች ባለችበት ነው። የውጭ ጉዳይ ሚኒስትሩ የካሽ መርጋ ተዋጊዎችን ለማገዝ አገራቸው ስለምትሰጠው እርዳታ ምንነት ግን ዝርዝር መረጃ አልሰጡም። ይሁንና አንካራ በደቡብ አካባቢ በደቡብ ድንበሯ አካባቢዎች የተጋረጠ አደጋ ስጋት ለማስወገድ እንደምትፈልግና እስላማዊውን ጂሃዲስቶች ከሚዋጋው ዩናይት ስቴትስ መሩ ዓለም አቀፍ ጥምረት ጋርም እንደምትተባበር አስታውቀዋል። ናይጄሪያ ከኢቦላ ነፃ መሆኗን የዓለም የጤና ድርጅት አስታወቀ። ሪፖርተራችን ማሪሳ ሜልተን ያጠናቀረችው ዘገባ ለሰሎሞን ክፍለ ያቀርበዋል። ይህ የናይጄሪያ ታሪክ ትንግርት የሆነ የስኬት ታሪክ ነው ሲሉ የዓለም የጤና ድርጅቱ ተጠሪ ሩዩ ጋማ ዛሬ በአድናቆት ተናግረዋል። ኢቦላን በቁጥጥር ስር ለመዋል የተሰራበትን ይቅርታ፣ ኢቦላን በቁጥጥር ስር ለመዋል የተባበሩትን ዜጎቻቸውን ፕሬዚደንቱ ጉድላክ ጆናታን ባወጡት መግለጫ አመስግነዋል ክበዋል። እንዲያም ሆኖ ግን በመላይቱ ናይጄሪያ ጸረ ኢቦላ እርምጃዎቹ አሁን እየተሰራባቸው ባለው ሁኔታ እንደሚቀጥሉ ፕሬዚደንቱ አስታውቀዋል። ከእርምጃዎቹ መካከል ወደ ሀገሪቱ የሚገቡ መንገደኞች ምርመራ እንደሚገኝበትም ተገልጿል። የናይጄሪያው የጤና ጥበቃ ሚኒስትር በሰጡት መግለጫ የስኬቱ ምክንያት ጠንካራ አመራርና ቅንጅት መኖሩ ነው ብለዋል። በአንድ አመራር ስር ሁሉም ተሳታፊ አጋሮች እንደ አንድና ወጥ ቡድን ሆነው ሰርተዋል። በሌሎቹ ሀገሮች ውስጥ የጠፋው ይህ ይመስለኛል። ናይጄሪያ የራሷን ፍልሚያ ብታሸንፍም አሉ ሚኒስትሩ ቹኩ፣ ዓለም አቀፉ ፀረ ኢቦላ ፍልሚያ ግን ይቀጥላል። ናይጄሪያ 20 የኢቦላ ህሙማን የነበሩባት ሲሆን ስምንቱ ሞተውባታል። በምዕራብ አፍሪካው የበረታ ወረርሽኝ እስካሁን ከ4500 ሰው በላይ ህይወት ጠፍቷል። ሌጎስ የሚገኘው የቪኦኤ ዘጋቢ የናይጄሪያውያኑን የጤና ባለሙያዎች ጥረት ተመልክቶ ዘግቧል። በሌላ ዝግጅት ይቀርባል። በናይጄሪያ መንግስትና በአማጺው ቡድን ቦኮ ሀራም መካከል የተኩሱ አቁም ለመድረግ ስምምነት በተደረሰ በቀናት ውስጥ በቡድኑና በአገሪቱ ወታደሮች መካከል አዲስ ውጊያ መቀስቀሱ ተገለጠ። አንድ የጦር ኃይሉ መሪና አንድ ሌላ የሲቪል ሚሊሻ ቡድን አባል ለአሜሪካ ድምፅ እንደገለጹት የቦኮ ሀራም ሰራዊት ትላንት አመሻሹ ላይ ሰሜናዊቷን የዳሞባ ከተማ አጥቅቷል። የመንግስቱ የጸጥታ ኃይሎችን ጨምሮ እንዳስታወቁት ቡድኑ የሰነዘረው ጥቃት የተከላከሉት የመንግስቱ ወታደሮች 25 ሸማቂውን ቡድን አባላት ገድለዋል። የናይጄሪያ ነውጠኛ ቡድን ቦኮ ሀራም ያገታቸውን ልጃገረዶች ለማስፈታት ነገ ማክሰኞ ቻድ ውስጥ ንግግር እንደሚጀመር አንድ የናይጄሪያ ባለስልጣን ቀደም ሲል ማስታወቃቸውም ይታወሳል። ነውጠኛው ቡድን የናይጄሪያ መንግስት ባለፈው አርብ ከድርድር ስምምነት ላይ መድረሳቸው ይፋ የተደረገው የቻዱ ፕሬዚዳንት ኤድሪስ ዴቢ የተሳተፉበት ውይይት እዚያው ቻድ ውስጥ ከተካሄደ በኋላ ነው። የተባለውን የድርድር ስምምነት አስመልክቶ በርካታ አንጃዎች እንዳሉት የሚታወቀው ጽንፈኛ ቡድን አንድ አንጃ ቡድን ብቻ ነው ስለ ትክክለኝነቱ ማረጃ የሰጠው ማረጋገጫ የሰጠው የፕሬዚዳንቱ የማህበራዊ ጉዳዮች ከፍተኛ አማካሪ ዶይክ ኦኩፔ ለአሜሪካ ድምፅ በሰጡት አስተያየት ድርድሩ ምን ያህል ቀናት እንደሚወስድ መረጃ እንደሌላቸው ገልጠው፣ ሁሉም የውይይት ነጥቦች ግን ለድርድር ክፍት ናቸው ነው ያሉት። ሌላው የናይጄሪያ ባለስልጣን የፕሬዚዳንቱ ልዩ ረዳት ሀሳን ቱኩር ለአሜሪካ ድምፅ የሐውሳ አገልግሎት እንደተናገሩት ቦኮ ሀራም ያገታቸውን ቁጥራቸው ከ200 በላይ የሚደርስ ልጃገረዶች በሙሉ ለመልቀቅ ተስማምተዋል። መጽሔት ዝርዝር ዘገባ ይኖረዋል። ቤንጋዚ ሊቢያ ውስጥ በመንግስቱ ኃይሎችና በሸማቂዎች መካከል እየተካሄደ ባለው ከባድ ውጊያ ባለፉት ጥቂት ቀናት ቁጥራቸው ከ65 በላይ የሚሆን ሰዎች መገደላቸው ተዘገበ። በግጭቱ በምስራቃዊ ሊቢያዊቱ ሁለተኛ ከተማና አካባቢዋ ይኖሩ የነበሩ በብዙ ሺዎች የሚቆጠሩ ሰዎች ከየቀያቸው ተፈናቅለዋል። የግጭቱ ዜና የተሰማው ያንን አገር ከበረታ መዳፉ ስር አውሎ ለረጅም ዓመታት በአምባገነንነት የመራው የሙአመር ጋዳፊ በሙአመር ጋዳፊ የተያዘና በኃይል የተወገደበት ሦስተኛው ዓመት እየታሰበ ባለበት ወቅት ነው። ይሁንና በጊዜው ጋዳፊን ለመፋለም የሰበሰቡት እስላማዊ ሸማቂዎች ይዞታቸውን ለማጠናከር በሚያደርጉት ውጊያ ሀገሪቱ ብጥብጥ ውስጥ ተዘፍቃለች። መንግስቱ በአንጻሩ የተባሉትን አካባቢዎች ለመቆጣጠርና ለማስተዳደር አልተቻላቸውም። ከጽንፈኞቹ አንደኛው አንጃ ዋና ከተማይቱን ትሪፖሊን በቁጥጥር ስር ለመዋል ዓለም አቀፍ እውቅና ያለውን የሀገሪቱን መንግስት በሩቅ ምስራቃዊቱ የሊቢያ የቶብሩክ ከተማ እንዲሸሸግ አስገድዶታል። ባለፈው ቅዳሜ ዩናይትድ ስቴትስ፣ እንግሊዝ፣ ፈረንሳይና ጀርመን ባሰሙት ጥሪ ብጥብጡ እንዲያቆም ጠይቀዋል። በሌላ የቤንጋዚ ዜና በአውሮፓውያኑ አቆጣጠር መስከረም 11 2012 ዓ ም ቤንጋዚ ሊቢያ በሚገኘው የዩናይትድ ስቴትስ ቆንስላ ላይ በደረሰውና አምባሳደሩን ጨምሮ አራት የዩናይትድ ስቴትስ ዜጎች በተገደሉበት ሽብር ጥቃት የተወነጀለው ሊቢያዊ ተጠርጣሪ በዛሬው ዕለት በፌዴራሉ ፍርድ ቤት በሰጠው የእምነት ክህደት ቃል ጥፋተኛ አይደለሁም ብሏል። የደቡብ ሱዳን ፕሬዚዳንት ሳልቫኪር ታንዛኒያ ላይ ከአማጽያኑ መሪ ሪያክ ማቻር ጋር ተገናኝተው እንደሚነጋገሩ እየተጠበቀ መሆኑን አንድ የአገሪቱ የውጭ ጉዳይ ሚኒስትር ባለስልጣን ተናገሩ። የሁለቱ ወገኖች የሚገናኙበት መንግስትና አማጽያኑ ደቡብ ሱዳንን የበታተከውን ግጭት ለማቆም የተጀመረው ድርድር እየቀጠሉ ባሉበት ነው። ባለፈው ሰኔ ወር የተፈራረሙት የተኩስ አቁም ስምምነት ከከሸፈ ወዲህ ሁለቱ መሪዎች ተገናኝተው ሲነጋገሩ የአሁኑ የመጀመሪያቸው መሆኑን ጠቅሶ ዘጋቢያችን ጌብጀ ስሎ ከናይሮቢ ያጠናቀረውን ዘገባ ዝርዝር አዳነች ፍስሐዬ ታቀርበዋለች። የደቡብ ሱዳን ፕሬዚደንት ሳልቫኪር ዛሬ አሩሻ ውስጥ በሚካሄደው የገዢው ፓርቲ ኤስፒኤልኤም ስብሰባ እየተሳተፉ ነው። የቀድሞው ምክትል ፕሬዚዳንት ማቻርም ተገኝተዋል ሲሉ የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ሞይን ማካላሪክ ገልጸዋል። በሁለቱ መሪዎች መካከል የተፈጠረው ልዩነት ባለፈው ታህሳስ ወር ወደ ግጭት አምርቶ ሀገሪቱን ከማመሱ በፊት የገዢው ፓርቲ አባላት እንደነበሩ ይታወቃል። አስር ሺህ የሚሆኑ ሰዎች በግጭቱ ምክንያት ሲያልቁ፣ ከአንድ ሚሊዮን ተኩል በላይ የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። የደቡብ ሱዳን ሕዝብ ስብሰባው የሰላም ስምምነት ያስገኛል የሚል ተስፋ እንዳለው አሪክ ተናግረዋል። ሁለቱ መሪዎች በአሁኑ ወቅት በሀገሪቱ የሰፈነውን ችግር ለመፍታት አንድ አይነት ስምምነት ላይ ይደርሳሉ የሚል እምነት አለን። ሁለቱን መሪዎች በታንዛኒያ እንዲነጋገሩ የጋበዙት የሀገሪቱ ፕሬዝደንት ጃካያ ኬኩዌቴ ናቸው። ፕሬዝደንት ኪር እና ሚስተር ማቻር ባለፈው ታሳስ ወር በኢጋድ ማለት በምስራቅ አፍሪካ ኢኮኖሚ ትብብር በይነ መንግስት ሸምጋይነት አዲስ አበባ በተደረገው የሰላም ንግግር የሰላም ስምምነት ፈርመው ነበር። ይሁንና እንደ በፊቶቹ ሦስት ስምምነቶች ወዲያውኑ ፈረሰ። በአሩሻ የሚካሄደው ስብሰባ ዓላማ ችግሩን በፓርቲው ውስጥ ለመፍታት ለመሞከር እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ አሪክ ገልጸዋል። በአሁኑ ወቅት በተቃዋሚነት በሪክ ማቻር የሚመራው ኤስፒኤልኤም እና ገዢው ፓርቲ ኤስፒኤልኤም ችግሩን ፈጥተው ወደ አንድ ፓርቲነት ለመቀላቀል ስለሚቻልበት ጉዳይ ይነጋግራሉ። ሁለቱ መሪዎች በፊት በተደረገው ስምምነት መሰረት በብሔራዊ አንድነት ላይ የተመሰረተ የሽግግር መንግስት ለማቋቋም ተስማምተዋል። ይሁንና ተግባራዊነቱ ሲያዘግም ቆይቷል። ክብራትና ክብራን አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዛምቢያው ፕሬዚደንት ሚካኤል ሳታ ለሕክምና ወደ ውጭ አገር መሄዳቸውን ጽህፈት ቤታቸው አስታወቀ። የፕሬዚደንቱ ጽህፈት ቤት ባወጣው አጭር መግለጫ ሚስተር ሳታ ወዴት እንደሄዱና መች እንደሚመለሱ አልገለጠም። የሕክምና እርዳታ በመሻት ወደ እስራኤል መሄዳቸውን ተከትሎ ለተከታታይ ሶስት ወራት ለህዝብ ሳይታዩ ከቆዩበት ካለፈው ሰኔ ወዲህ የ77 ዓመቱ ፕሬዚደንት የጤና ሁኔታ በህዝቡ ዘንድ ያሳደረው ስጋት እያየለ መጥቷል። ፕሬዚደንቱ ባለፈው መስከረም በአገሪቱ የፓርላማ ስብሰባ መክፈቻ ላይ ቢገኙም በወሩ አጋማሽ ኒውዮርክ ላይ በተካሄደው የመንግስታቱ ድርጅት ጠቅላላ ጉባኤ ላይ ሳይገኙ ቀርተዋል። የሆንግ ኮንግ አፍቃሪ ዲሞክራሲ ሰልፈኞች ለሳምንታት የዘለቁት የተቃውሞ እንቅስቃሴዎች በውጭ ኃይሎች የተቀነባበሩ ናቸው የሚለውን የከተማይቱን አስተዳደር ዋና ስራ አስፈጻሚ ውንጀላ አጥብቀው አስተባብሉ። የሆንግ ኮንግ ከተማ አስተዳዳሪ ዋና ስራ አስፈጻሚ ሉዊንግ ቹንጂንግ የሰነዘሩትን ውንጀላ ፍጹም ፈጠራ ነው ሲል የተቃውሞ ሰልፎችን የመራው የሆንግ ኮንግ የተማሪዎች ፌዴሬሽን ዋና ጸሐፊ አሌክስ ቾ ውድቅ አድርጓል ናቸው አክሎም ማስረጃውን ያቅርቡ ሲል ለስራ አስፈጻሚው ፈታኝ ጥያቄ ደቅኗል። ላለፉት በርካታ ሳምንታት ለሆንግ ኮንግ አስተዳደር የራስ ምታቱን የሰነብተውን የተቃውሞ ሰልፍ እንቅስቃሴ ሙሉ በሙሉ በአገሬው ብቻ የተቀነባበረ አይደለም ሲሉ ትላንት እሁድ ነው ከአንድ ቴሌቪዥን ጣቢያ ጋር ባደርጉ ቃለ ምልልስ የተናገሩት ሊዩንግ ሰልፈኞቹ የውጭ ኃይሎችም ተሳትፈውባቸዋል ብለዋል። የዋና ስራ አስፈጻሚው ኮሚቴው አስተያየት ዩናይትድ ስቴትስና ሌሎች ምዕራባውያን አገሮች ጣልቃ በመግባት ሰልፎቹን እያነሳሱ ነው ሲል መንግስታዊው የቻይና መገናኛ ብዙኃን በቅርቡ ያቀረበውን ዘገባ ያስተጋባ ነው ተብሏል። አድማጮች የሰዓቱ የዓለም ዜና ይኸው ነበር። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13870 ኪሎ ኸርትዝ እንዲሁም በ25 ሜትር ባንድ በ11905 12080፣ እና 12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥቅምት 10 2007 ዓ ም ምሽት ፕሮግራም ነው። ክትባቱ የሰው ልጆች ባልሆኑ ነገር ግን ለሰው ተፈጥሮ ቅርበት ባላቸው ዝንጀሮዎች ላይ ተሞክሮ እንደ ሰራ ሁሉ በሰውም ላይ ከሰራ መተላለፉን በከፍተኛ መጠን መቀነስ፣ እንዲያውም ለሕሙማን ቅርበት ላላቸው የቤተሰብ አባላትና ለሕክምናና እንክብካቤ ሰራተኞች በመስጠት የቫይረሱን ጉዞ ማቆም እንችላለን። ማይክ ሌቭን ይባላሉ። በኢቦላ ክትባት ላይ በአሜሪካውያንና ና እንግሊዛውያን ተመራማሪዎች እየተካሄደ ያለውን ስራ የሚመሩ ናቸው። በጤና ዝግጅት ሰፋ ያለ ቅንብራለን። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የ2007 ዓ ምቱ የኢትዮጵያ ሀገር አቀፍ ምርጫ የድምፅ መስጫ ቀን ግንቦት 16 መሆኑን የምርጫ ቦርድ ያወጣው የጊዜ ሰሌዳ አመለከተ ቦርዱ በዚህ የጊዜ ሰሌዳ ላይ ከፖለቲካ ፓርቲዎች ጋር ምክክር አድርገዋል ይላል። በኢትዮጵያ ዴሞክራሲያዊ ምርጫ ለማካሄድ የሚያስችሉ ሁኔታዎች የሉም ያሉ አንዳንድ ተቃዋሚ ፓርቲዎች ግን ከጊዜው በፊት ከገዢው ፓርቲና ከመንግስት ጋር ለመወያየት እንደሚፈልጉ አስታውቀዋል። እስክንድር ፍሬው ተከታዩን አጠናቅረዋል። የ2007ቱ አገር አቀፍ ምርጫ ረቂቅ የጊዜ ሰሌዳ ይፋ የሆነው የኢትዮጵያ ብሔራዊ ምርጫ ቦርድ ባዘጋጀው የምክክር መድረክ ላይ ነው። በጊዜ ሰሌዳው ላይ ከፖለቲካ ፓርቲዎች ጋር ለመነጋገር በተዘጋጀው በዚሁ መድረክ እንደተገለጸው የ2007ቱ አገር አቀፍ ምርጫ የድምፅ መስጫ ቀን ግንቦት 16 ይሆናል። ከዚያ በፊት የሚኖሩ የምርጫ ክንውኖችም በረቂቅ የጊዜ ሰሌዳው ተዘርዝረዋል። የፖለቲካ ፓርቲዎች እጩዎች ምዝገባ ከታህሳስ 16 እስከ ጥር 25 ይከናወናል። የመራጮች የምርጫ ካርድ መውሰጃ ጊዜ ደግሞ ከጥር 1 እስከ የካቲት 10 ይቆያል። ይህ የጊዜ ሰሌዳ ተግባራዊ የሚሆነው በፖለቲካ ፓርቲዎች ጠቅላላና ዝርዝር አስተያየቶች ከዳበረና በምርጫ ቦርድ ከጸደቀ በኋላ መሆኑም ተገልጿል። ከቦርዱ ጋር በተደረገው ውይይት የተሳተፉ አንዳንድ ተቃዋሚ ፓርቲዎች ግን በኢትዮጵያ ዲሞክራሲያዊ ምርጫ ለማካሄድ የሚያስችል ሁኔታ የለም ብለዋል የመድረክ አባል የሆነው የማህበረ ዲሞክራሲ ደቡብ ህብረት አንድነት ፓርቲ ባወጣው መግለጫ ይህንኑ ሀሳቡን አንጸባርቋል የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንኑ ለቪዮኤ አስረድተዋል ሁለት ሺህ ሁለት ዓመተ ምህረት እንዳየ ነው ኢህአዴግ የቀሩትን ፖለቲካ ፓርቲዎች ረግጦ ከመላ ጎደል መቶ በመቶ አሸነፍኩ እስከ ማለት የደረሰበትና ለዲሞክራሲ የምደረገውን ጥረት ሁሉ ወደ ኋላ ወደ 83 ወደ ነበረበት ሁኔታ የመለሰበት ወቅት ስለሆነ በዚህ ሁኔታ ላይ ተደራድረን ለውጥ ሳይደረግ በተለይ ከኢህአዴግ ጋር እና ከኢህአዴግ መንግስት ጋር ስለ ጊዜ ሰሌዳ ማውራት እንዲያው አላስፈላጊ የሆነ የግብር ውጣ ስራ ነው። ከጊዜ ሰሌዳው ውይይት በፊት ምርጫ ለማካሄድ በሚያስችሉ ሁኔታዎች ላይ መደራደር ያስፈልጋል ባይ ናቸው ፕሮፌሰር በየነ። ቢያንስ የ97ቱ አይነት ምቹ ሁኔታ እንዲኖርም ይፈልጋሉ። እና ሌላው ብቅር ወደ 97 ወደ የተወዳደንበት የነበረ ሁኔታ ቢመለስ ለመወዳደር ያስችለናል። የዚያን ጊዜ የነበረው ለምሳሌ መገናኛ ብዙሃንን ምን ያህል እንደተጠቀምን ነፃ ክርክሮች መኖራቸው እንደዚሁም ስብሰባዎቹን መጥራት ብዙ እንዳልተቸገርን፣ እጩዎቻችንን ደግሞ ለማቅረብ ብዙ እንዳልተቸገርን፣ እነዚህ ሁሉ ጽሕፈት ቤቶች ደግሞ በየታች እስከ ወረዳ ድረስ ሁሉ ሳይቀር ከፍተን መንቀሳቀስ መቻላችን የመጨረሻ ጥያቄ አደርገዋለሁ። እርስ እየጠቀሱልኝ ያሉት አሁን ችግሮች አሉ በምርጫ ቦርድ አሰራር ላይ ሀገሪቱ ውስጥ በሚካሄድ ምርጫ እያሉ ከአምስት ዓመት በፊት የተካሄደው ምርጫ ነው። አምስት ዓመት ሊሞላው ጥቂት ቀርቶታል። እርግጥ ነገር ግን አሁን የዚህ ዓመቱ ምርጫ በተመለከተ ከገዢው ፓርቲ ባለስልጣናት ጠቅላይ ሚኒስትሩ ኃይለማርያም ደሳለኝን ጨምሮ የኢህአዴግ ሊቀመንበርም ናቸው እየተሰጡ ያሉት ግን ምርጫው ነፃና ዲሞክራሲያዊ ሰላማዊ ሆኖ እንዲጠናቀቅ በእኛ በኩል ተዘጋጅተናል የሚል ነውና ገና ባላያችሁት ነገር ነው፣ እንዲህ አይነት አስተያየት አሉታዊ አስተያየት እየሰጣችሁ ያላችሁት የሚል ምላሽ በጣም ምንድን ነው እናንተ ምላሽ ፕሮፌሰር? ድሮ የሀገራችን ሰው ድሮ እናቷን አይተ ልጃቸውን አግባ ይላል። እኛ ከመነሻው ይሄ እንትኑን እንትን ዲስ ምንድን ነው ሴማንቲክስ፣ በቃላት ጨዋታ ኦኬ። ቅድም አንተ የጠቀስከው ዝም ብሎ እዚህ ግባ የምባል የማይባል ሚዛን የማይደፋ ንፋስ ነው ወሬ። እኛ በተጨባጩ ማየት የምንፈልገው አሁን እያየን ያለ ነው። ምርጫውን አስፈጻሚዎችን እነማን ናቸው? ያንኑ የድሮውኑ ኢትዮጵያውያን ሲበድል የነበረው የአደግ ካድሬን ነው። አሁን ክተቱ ኑ ተሰርቶ ምርጫ አስፈጻሚነት እንድትመጡ ብሎ እኮ አውጀዋል። ያንኑ እኮ የድሮውኑ ቦርዱን አውጇዋል ነው ያሉኛል? አዎ ጠርቷል እኮ ያንኑ ነው የድሮውን እኮ ነው የሁለት ሺህ ሁለቱ አገር አቀፍ ምርጫ ከመጀመሩ በፊትም የተለያዩ ተቃዋሚ ፓርቲዎች ተመሳሳይ ጥያቄ አቅርበው እንደነበር ይታወሳል። የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ የአንዳንድ ተቃዋሚ ፓርቲዎች ጥያቄ ላይ ይፋ አስተያየት አልሰጠም። በስልክ ያነጋገርኳቸው የቦርዱ ጽሕፈት ቤት ኃላፊ አቶ ነጋዱ ፊሳ ሰዓት አመቻችተው እንደሚደውሉ ነግረውኛል። ከተሳካ በሌላ ዘገባ እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የአንድነት ለዲሞክራሲና ለፍትህ ፓርቲ አማራር አመራር አባላት ነን ያሉ ግለሰቦች በፓርቲው ውስጥ በፓርቲው ምክር ቤት ውስጥ የተሰየሙት አዲሱ ፕሬዚዳንት በህገ ወጥ መንገድ ነው ወደ ስልጣን መጡ ይላሉ። የፓርቲው ብሔራዊ ምክር ቤት አፈጉባኤ ህገወጦች ይህን መግለጫ ያወጡ ናቸው ይላል። የሊቀመንበርነት ስልጣናቸውን በፈቃዳቸው መልቀቃቸው የሚነገረው አቶ ግዛቸው ሽፈራውን ለማናገር ማግኘት አለመቻሉን ገልጸው መለስካቸው አምሃ ተከታዩን ይዘዋል። ባለፈው ሳምንት መጨረሻ ጥቅምት 7 ቀን 2007 ዓ.ም ከጠዋቱ አራት ሰዓት ተኩል ላይ በራስ ሆቴል ከአንድነት ፓርቲ መግለጫ እንደሚሰጥ በተነገረው መሰረት የተገኙ ጋዜጠኞች መድረኩን ይዘው ያገኟቸው ሰዎች የሚታወቁ የአመራር አባላት አልነበሩም። በጽሁፍ የተሰራቸው መግለጫም አንድነት ፓርቲን ከማፍያ ቡድን ለመታደግ ለመላው የኢትዮጵያ ህዝብ የቀረበ ጥሪ የሚል ርዕስ ያለው ነው። ወረድ ብሎም ይህ መግለጫ በቅርቡ ስልጣናቸውን በፈቃዳቸው መልቀቃቸው ከፓርቲው በይፋ የተነገረላቸው አቶ ጉዛቸው ሽፈራው የወረዱት በተጽዕኖ እንደሆነ ይናገራል። እንደ መግለጫው ከሆነ በህጋዊ መንገድ መላው የአንድነት ጠቅላላ ጉባኤ በከፍተኛ ድምፅ የመረጣቸውን የፓርቲውን መሪ ህገ ወጥ በሆነ መንገድ ከሀገር ውጭ በአሜሪካን ሀገር በተደራጁ የማፊያ ቡድኖች በሀገር ውስጥ ካደራጇቸው አካላት ጋር በመሆን እኛ መርጠን የሰጠናቸውን ተቀበሉ የሚል የከሸፈ አባዜ የፓርቲውን ህገደንብ መሰረት መሰረት ባደረገና የሀገሪቱ ምርጫ ቦርድ ታዛቢ በተገኙበት የተመረጠውን የፓርቲውን ፕሬዚዳንት ከፓርቲው ደንብ ውጭ አስወግደዋቸዋል፣ ይላል የፓርቲው የምስራቅ ቀጠና ኃላፊ ነኝ ያሉት አቶ አየለ ስሜነህ። ይህንን ህገወጥ ነው ያሉትን የምርጫ ሂደትም በይበልጥ አብራርተዋል። ህገወጥ ምርጫ ተደርጓል። ያ ህገወጥ ምርጫ አግባብነት የሌለው ነው። የፓርቲውን ደንብና ፕሮግራም የጣሰ ነው። ስለዚህ በብሔራዊ ምክር ቤት ውስጥ አብዛኛውን ሰዎች ብሔራዊ ምክር ቤቱ ከተቋቋመ ጊዜ ጀምሮ የብሔራዊ ምክር ቤቱ ቋሚ አባላት የሆኑ አንድም ቀን በብሔራዊ ምክር ቤቱ ስብሰባ ላይ ያልተገኙ ደንባችን፣ ሶስት ቀን በተከታታይ ከቀሩ ፓርቲውን በፈቀዳቸው እንደለቀቁ ይቆጠራል የሚል ደንብ አለን። እነዚያን ሰዎች ከውጭ ሁሉ በማሰባሰብ አምጥተው ነው ልክ እንደ ምክር ቤት አባል አድርገው ያስመረጧቸው። የአንድነት ብሔራዊ ምክር ቤት አፈ ጉባኤ አቶ አበብ አካሉ እንደሚሉት ከሆነ ግን ፓርቲው ስራውን በሰከነና የራሱም ሆነ የአገሪቱን የፓርቲ ህጎች ባገናዘበ መልኩ እያካሄደ ነው። በትናንትና ዕለትም ባለፈው ሳምንት አርባ ሁለት የብሔራዊ ምክር ቤቱ አባላት በተገኙበት በከፍተኛ የድምፅ ብልጫ የተመረጡት አዲሱ ፕሬዚዳንት አቶ በላይ ፈቃዱ የካቢኔ አባሎቻቸውን መርጠው ለምክር ቤቱ አጸድቀዋል። አርብ ዕለት በአንድነት ፓርቲ ስም መግለጫ የሰጡት ግለሰቦች ግን ከማንም ውክልና የሌላቸው ብቻ ሳይሆኑ ህገ ወጦች ናቸው ይላሉ በዲስፕሊንም ይጠየቃሉ። የብሔራዊ ምክር ቤቱም ሆነ የአዲሱ ፕሬዚዳንት ውክልና ያልሰጧቸውና ከፓርቲው አግባብ ውጪ የተንቀሳቀሱ በመሆናቸው በትላንትናው እለት የተደረገው የብሔራዊ ምክር ቤት ስብሰባ ሙሉ በሙሉ የፈጸሙት የዲስፕሊን ጥሰት ፓርቲውን በፍጹም የማይወክልና ፍጹም ውግዝ የሆነ መሆኑን አረጋግጦ እነዚህ እንዲወገዙና እንዲያውም የዲሲፕሊን እርምጃ በመመሪያችን መሰረት እንዲታይ ስራ አስፈጻሚው በአስቸኳይ አጥንቶ ለብሔራዊ ምክር ቤቱ እንዲያቀርቡ ነው የተደረገው። አቶ አበበ አክለውም አዲሱ ፕሬዚዳንት የተመረጡበት አግባብም በማያጠራጥር መልኩ ሕጋዊ ነው ብለዋል። ሕገ ደንባችን እዚህ የብሔራዊ ምክር ቤት ስልጣናት ተግባር በሚለው 112 ላይ 1121 ላይ የፓርቲው ጠቅላላ ጉባኤ በስራ ላይ በማይኖርበት ጊዜ ጠቅላላ ጉባኤውን በመወከል የፓርቲውን ደንብና ፕሮግራም ከማሻሻል በስተቀር ለጠቅላላ ጉባኤ ሰጡትን ሌሎች ተግባራትን ያከናውናል በሚለው ደንባችን መሰረት ነው። ፕሬዚደንት የመረጥ ነው። ይሄ ደንብ ቢጣስ እነሱ ለሚመለከተው እዚሁ ፓርቲያችን መዋቅሩ ስላለ ለኦዲትና ኢንስፔክሽን ኮሚሽን ማሳወቅ ሲገባቸው ቀጥታ ወደ ሚዲያ መሄድ ስልጣናቸውም አይደለም፣ ኃላፊነቱ አልተሰጣቸው ባለፈው አርብ በራስ ሆቴል በአንድነት ስም የተበተነው የጽሑፍ መግለጫ እንደሚለው ግን የፓርቲውን ስልጣን አሁን የያዘው ቡድን ከህብረ ብሔራዊነት ወደ ጠባብነት ጎጠኝነትና መንደርተኝነት ዝቅ አድርጎታል። በዕለቱ መግለጫውን ከሰጡት መካከል የምዕራብ ቀጠና አደራጅ ነኝ ያሉት አቶ ብርሃኑ ፈቀን በዚህ ላይ አበክረው ትኩረት ሰጥተው ነበረ። ይሄ የተቀነባበረ ሴራ አንድነትን በአንድ አካባቢ ብቻ ወስኖ ለማስቀመጥ የፈለጉ ቡድኖች ናቸው። ነኝ እንደፈለጉ፣ በፈለጉ ሰዓት ወደዚህ ሂድ፣ ወደዚህ ሂድ፣ ዲያስፖራው ከዛ፣ አንተ ካልወረድክ እገሌ ካልተሾመ ብር አልክልህም ብለው እጃችንን ጠምዝዞ ወደሚፈልገው መንገድ ሊወስደን በአንድነት ፓርቲ ብሔራዊ ምክር ቤት አፈ ጉባኤ አቶ አበባ ካሉ አባባል የቀድሞ ፕሬዚዳንት አቶ ግዛቸው ሽፈራው አሁን ወደ ስልጣን ከመጡት አቶ በላይ ፈቃዱና ሌሎች ተመሳሳይ አባላት የአሰራር ልዩነት ቢኖራቸውም መሠረታዊ የአቋም ልዩነት የላቸውም፣ ከስልጣናቸውም ሲለቁ በራሳቸው ፈቃድ እንደሆነ ይናገራሉ። በራስ ሆቴል መግለጫውን የሰጡት ወገኖች ደግሞ አቶ ግዛቸው የአመራር ስፍራቸውን እንዲለቁ የተደረጉት ከውስጥና ከውጭ በተሰነዘረባቸው ተጽዕኖ ተገድደው እንደሆነ ይናገራሉ። እነሱ አሁን ለወሰዱት እርምጃም አቶ ግዛቸው ድጋፋቸው እንደሰጧቸው ያስረዳሉ። የአቶ ግዛቸው ሽፈራውን አስተያየትና ስሜት ለማወቅ ከአርብ ጀምሮ እስከ ዛሬ ድረስ ተደጋጋሚ የስልክ ጥሪ ባደርግም መልስ አልሰጡኝም። አዲሱ የአንድነት ፓርቲ ፕሬዚደንት አቶ በላይ ፈቃዱም ሀሳባቸውንም ሆነ ስሜታቸውን በአሁኑ ወቅት እና ሁኔታ ሊያካፍሉኝ ፈቃደኛ አልነበሩም። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ የመጽሔት ርዕስ እናልፋለን። ባለፈው ሚያዚያ በናይጄሪያው አማጺ ቡድን ቦኮ ሐራም የታገቱት ልጃገረዶች ስለሚፈቱበት ሁኔታ ለመነጋገር ቻድ ውስጥ ንግግር እንደሚጀመር አንድ የናይጄሪያ ባለሥልጣን አስታውቀዋል። ቦኮ ሐራም እና የናይጄሪያ መንግስት ታጋቾቹን ለመልቀቅ ሊደራደሩ የተስማሙት ባለፈው አርብ ሲሆን ይህም የቻዱ ፕሬዚደንት ኢድሪስ ዴቢ የተሳተፉበት ውይይት እዚያው ቻድ ከተካሄደ በኋላ እንደሆነም ታውቀዋል። ዳን ጆዜፍ ከዋሽንግተን ያጠናቀረው ዘገባ አዲሱ አበባ ያቀርበዋል። ድርድሩ ነገ ማክሰኞ ቻድ ውስጥ እንደሚጀመር የታወቀው ቦኮ ሀራምና የናይጄሪያ መንግስት ተኩስ ለማቆም ስምምነት ካደረጉና አማጺው ቡድንም ያገታቸውን ልጃገረዶች ለመልቀቅ ድርድር እንደሚጀምር ከተስማማ በኋላ ነው። ይህ እንደታወቀም የልጃገረዶቻችንን መልሱ ግብረ ኃይል አባላት ተሰባስበው ነበር። ስብስቡ የተደበላለቀ ስሜት ነበረበት። ገሚሱ እንባውን ያወርዳል፣ ሌላው የሲቃ ንግግር ያሰማል። ለማመን የከበዳቸው ወገኖች ደግሞ ደስታቸው እንዳለ ሆኖ ለፈንጠዝያ አሁን ጊዜው አይደለም ይላሉ። የልጃገረዶቻችንን መልሱ ግብረ ኃይል የሚዲያ አስተባባሪ ባኪ ሾኒ ባሬ አባላቱን ስታነጋግር እንባዋ ይወርድ ነበር። ልጆቻቸው በቅርቡ እንዲመለሱ የሚገልጸውን ዜና የሚያዳምጡ እናቶች ምን ይሰማቸው ይሆን? ለመጀመሪያ ጊዜ አይን ለአይን ሲተያዩስ ምን ይፈጠር ይሆን? ሳይመለሱ ቢቀሩስ? ስድስት ወር ረጅም ነው እብደትም ነውና እኔ ቶሎ እንዲመለሱ ነው የምፈልገው። ኮምፎርት አሊያ ከተጠለፉት ልጃገረዶች መካከል የሚዘመዳት ወይም የቅርብ ቤተሰቧ የሆነ የለም። ይሁንና ስብስቡ ላይ ንግግር አድርጋለች። እኔ ስለ ቺቦክ ህዝብ መናገር የሚፈልገው አንድ ነገር ነው። የተኩስ አቁም ኖርም አልኖረ፣ ስምምነት ተደረገም አልተደረገ፣ ድርድር ተካሄደም አልተካሄደ ጉዳያችን አይደለም። የሚያሳስበን የልጆቻችን ደህንነት ነው። በሰላም እንዲመለሱ እንፈልጋለን። አራት ነጥብ። በዚያው ስብስብ ላይ የልጃገረዶቻችን መልሱ ግብረ ኃይል መሪ ኦቢ ኦዜክ ወሲሌ አስተያየት ደግሞ እንደዚህ ነበር። ልጃገረዶቻችንን ስለመመለስ ጉዳይ ይህን መሰል አዎንታዊ መረጃ ሲደርሰን የዛሬው የመጀመሪያ አይደለም። ተደጋግሞ ይነገራል፣ ግን ተፈጻሚነት አላገኘም። የዛሬው የመጨረሻ እንዲሆን እንፈልጋለን። የዛሬውም እንዳለፈው ጊዜ ወሬ ሆኖ ከቀረ በወላጆች ላይ ሊኖር የሚችለው ሐዘንና ስቀቀን የቱን ያህል እንደሚሆን መገመት አያዳግትም። የልጅ አገረዶቻችንን መልሱ እንቅስቃሴ አቡጃ ውስጥ በየቀኑ ሰላማዊ ሰልፍ እያካሄድ እንደነበር ይታወቃል። ቡድኑ እንቅስቃሴውን የጀመረውም በሰሜናዊቷ ቺቦክ ከተማ ከሚገኘው ትምህርት ቤት 300 ልጅ አገረዶች በነውጠኛው ቦኮ ሐራም ከተጠለፉ ከ30 ቀናት በኋላ ነው። ነውጠኛው ቡድንና የናይጄሪያ መንግሥት ታጋቾቹን ለመልቀቅ ሊደራደሩ የተስማሙት ባለፈው አርብ ሲሆን ይህም የቻዱ ፕሬዝዳንት ኢድሪስ ደቢ የተሳተፉበት ውይይት እዚያው ቻድ ውስጥ ከተካሄደ በኋላ እንደሆነም ታውቋል። የፕሬዚዳንቱ የማኅበራዊ ጉዳይ ከፍተኛ አማካሪ የሆኑት ዶኢክ ኦኩፔ ለቪኦኤ ሲናገሩ ድርድሩ ስንት ቀን እንደሚፈጅ መረጃ እንደሌላቸው ገልጠው ሁሉም የውይይት ነጥቦች ግን ጠረጴዛ ላይ ተቀምጠዋል ብለዋል። ሌላው የናይጄሪያው ባለሥልጣን የፕሬዝዳንቱ ከፍተኛ ረዳት ሐሳን ትኩር ለቪኦኤ ሐውሳ አገልግሎት እንደተናገሩት ቦኮ ሐራም ያገታቸውን ልጃገረዶች በሙሉ ለመልቀቅ ተስማምቷል። ዘግይቶ በደረሰና ቀደም ሲልም ባደመጥነው ዜና መሠረት ደግሞ በናይጄሪያ መንግሥትና በአማጺው ቡድን ቦኮ ሐራም መካከል የተኩስ አቁም ለማድረግ ስምምነት በተደረሰ በቀናት ልዩነት ውስጥ በቡድኑና በአገሪቱ ወታደሮች መካከል አዲስ ውጊያ ተቀስቅሷል። የቦኮ ሐራም ሰራዊት ሰሜናዊቷን የዳምቦዋ ከተማ እንዳጠቃም አንድ የወታደሩ ጦር መሪ ለቪኦኤ ገልጠዋል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት ና በሀያ አምስት ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በአስራ አራት ሰላሳ አንድ መካከለኛ ሞገድ የምናስተላልፋችሁ የምናስተላልፈውን ስርጭት እንድትከታተሉ እንጋብዛለን። በኢንተርኔት ዌብሳይታችን ዩ ቪኦኤ ኒውስ ኮም ስላሽ አምሃሪክ ላይ ታገኙናላችሁ። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይክ አስ ተነጋገሩ። በእጅ ስልካችሁም ቪኦኤ ዳት ኤችኦአርኤን ሆርን ዳት ኤምኦቢአይ እንዲሁም ናይል ሳት ላይ እንገኛለን። በስቱዲዮ ቴክኒሽያኑን ኒክ ኢቫኖቭ፣ ፕሮግራሙን እየመራልን ያለው ቴሌ ላይምባክ፣ እንዲሁም አስተናጋጆቻችሁ እኔ ሰሎሞን አባተና አሉላ ከበደንን። አሁን ከእናንተው የስልክ አስተያየቶች ጥቂቱን እንስማ ሄሎ ቪኦኤዎች፣ እንደምን ሰነበታችሁ? እኔ የዘወትር አድማጫችሁ ነኝ። እና በትላንትና መልእክት በትላንትና ሁለት ሳዳመጥ ነበር የእናንተን ጣቢያ ስለ ጋዜጠኛ ሚሊዮን ሹሩቤ አስተያየት ጋዜጠኞችን ስታናግሩ ሰምቼ ነበር። እና አንድ ጥያቄ አለኝ። ይሄ ጥያቄም ለሄኖክ ዘማ እግዚአብሔር ነው። ዛሬ አስከሬኑ አዲስ አበባ ገብቷል። አዲስ አበባ ከገባ በኋላ ኤርፖርት ውስጥ ጋዜጠኞች ባለቤቱን እና ወንድሙን ሆነ እህቱን ሲያናግሯቸው ነበር። ባለቤቱ የሚሊዮን ሹርቤ ባለቤት ባሌ ለእድገት ለስራ ነው የወጣው እንጂ ከመንግስት ጋር ምንም ጠብ ኑሮ ችግር ኑሮ አልወጣም፣ አልተሰደደም፣ የተሻለ ስራ ለመስራት ነው የወጣው ብላ በኢቲቪ በእነሱ ቻይናል ስታስተላልፍ ሰምቼ ነው አሁን የደወልኩት እና ባክን ሄኖክ እስኪደውለህ ስለሱ አጣርተህ እንድትነግረኝ ነው የምፈልገው። ታንክ ዩ። ተሻገርን ከባንኮ አይ ቢዮኤ አማርኛ አገልግሎት አሰራጭዎች አይ እኔ ታደሰ ክፍሌ ነኝ። ብዙ ጊዜ እናንተን ፕሮግራም እያዳመጡ ነበረ። ዋናው ነገር ይህ ጋዜጠኛ ሊሞት የቻለ በድንገት ንብረቱን ጥሎ፣ ቤተሰቦቹን ጥሎ፣ ዘመዶቹን ጥሎ፣ ወገኖቹን ጥሎ፣ አፍቃሪውን ጥሎ ስለ ወጣ በጭንቅላቱ ይሄ ስላደረበት ነው። ይሄ በድንገት ልሞት የቻለ እና ይሄ ደግሞ በዚህ ተጠያቂ ያድግ መንግሥት ነው ያለው አስተዳደር ሰውን ከሞቀ ቤት አፈናቅሎ እያፈራራ የራሱን ኑሮ ለማበጃጀት

ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው ነፃው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን ቻችሁን በድምጽ በተቀረጸ መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። አሁን ከምሽቱ 3 ሰዓት ከ31 ደቂቃ ሆነ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ22 ና በ25 ሜትር ባንዶች እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። ክቡራትና ክቡራን አድማጮች ወደ ሁለተኛው አጋማሽ ስንሸጋገር የመጀመሪያው ዝግጅት ሳምንታዊ ስፖርት ነው። አዘጋጅና አቅራቢ ሰለሞን ክፍሌ እንደምናምሽታችሁልኛል። የተከበራችሁ አድማጮች የኢትዮጵያ አትሌቶች በሳምንቱ ማብቂያ በተካሄዱ ዓለም አቀፍ የማራቶን ሩጫ ውድድሮች ድል ተቀዳጅተዋል። በእግር ኳስ የሀገር ውስጥና የውጭ ዜናዎችንም ይዘናል። አብረንን ቆይ። በሰላሳ አራተኛው ዓለም አቀፍ የቤይጂንግ ማራቶን ትላንት በሁለቱም ጾታዎች ያሸነፉት ኢትዮጵያውያኑ ግርማይ ብርሃኑና ፋጡማ ሳዶ ናቸው። መነሻውን ከታሪካዊው የቲያናንሜን አደባባይ ባደረገው በትላንቱ የቻይና ማራቶን በወንዶቹ ሁለተኛ የወጣውም ኢትዮጵያዊ ነው። አበበ ደገፋ ይባላል። በቻይና ምድር ሲያሸንፍ የመጀመሪያው የሆነው ግርማይ ብርሃኑ የገባበት ጊዜ 2 ሰዓት 10 ደቂቃ ከ42 ሴኮንድ ሆኖ ተመዝግቧል። አበበ በ2 10 54 ጨርሷል። ሦስተኛ የወጣው ኬንያዊ ሰሎሞን ቡሼንዲች 2 11 07 ገብቷል። በሴቶቹ አሸናፊዋ ፋጡማ ሳዶ ስትሆን በአስር ማራቶኖች ተወዳድራ በአንደኝነት ስታጠናቀቅ ትላንት ለአራተኛ ጊዜ መሆኑ ነው። ሁለት ሰዓት 30 ደቂቃ ከ03 ሴኮንድ አስመዝግባለች። የ23 ዓመት ዕድሜ ያላት ሯጭ ከዚህ ቀደም እንደ አውሮፓውያን ዘመን አቆጣጠር በ2012 ሎስ አንጀለስ፣ በ2013 ደግሞ በቻይና ማሸነፏ አይዘነጋም። ሌላይቱ የሀገሯ ልጅ መሠረት ቂጣታ በሁለተኛነት ገብታለች። ያስተናጋጇ ቻይና ሯጭ ሦስተኛ ሆናለች። በ30 ሺህ ከሚገመቱ ተሳታፊዎች አብዛኞቹ የሮጡት የወቅቱ አየር በጭስና ጉም ቅልቅል ጭጋግ በመሸፈኑ የፊት ጭንብል አድርገው እንደነበር ተዘግቧል። በሌላ የማራቶን ሩጫ ዜና ወደ ቶሮንቶ ካናዳ እናልፋለን። በዚያም የወቅቱ የአየር ሁኔታ በጣም ቀዝቃዛ ቢሆንም የሴቶቹን ኢትዮጵያዊቷ ሙሉ ሰቦቃ የወንዶቹን ኬንያዊው ላባን ኮሪር አሸንፈውበታል። የሙሉ ጊዜ 2 ሰዓት 23 ደቂቃ ከ15 ሴኮንድ ሲሆን፣ ኮሪር በ20836 ጨርሷል። 20ሺህ ዶላር ሽልማቱን ወስዷል። የሁለተኛና ሦስተኝነቱን ስፍራ የወሰዱትም ኢትዮጵያውያን ናቸው። ታሪኩ ጅፋርና ሻሚ አብዱላሂ ይባላሉ። በሴቶቹ ሙሉ ሰቦቃ በቶሮንቶ ማራቶን ስታሸንፍ የመጀመሪያዋ አይደለም። ሙሉ ሰላሳኛውን ኛውን ኪሎ ሜትር ካለፉ በኋላ በቅርበት ሊከተላት የቻለ አትሌት የለም። አመለጠች። እንደ አውሮፓውያን ዘመን አቆጣጠር በ2009 ሙሉ እዚያው ቶሮንቶ ላይ የቀደመቻት አማኔ ጎበና ትናንት በአራተኝነት ነው የጨረሰችው። የአትሌቲክሱን ዜና ከማጠቃለል ላይ በፊት ወደ አዲስ አበባው ተባባሪ አዘጋጀው የገዛ ጽዮን መስቀል ሰዳችሁ ከሦስት ሳምንት በፊት በበርሊን ማራቶን አዲስ የዓለም ክብረ ወሰን ያስመዘገበውን ኬንያዊ ዴኒስ ኪሚቶን ይመለከታል። ሬኮርዱ አነጋጋሪ ሆኖ ሰንብቷል ይለናል ገዛኸኝ። ለምን የዓለም ክብረ ወሰን ባለቤቱ ሁለት ሰዓት ከሶስት ደቂቃ በታች ለመግባት ጊዜው ገና ነው የሚሉ የዘርፉ ባለሙያዎች ቢኖሩም፣ ሳተናው ዴኒስ ግን ይህንን ግምት አፋርሶታል። የማራቶን ሪኮርድ ቅብብሎሹ በኬንያውያንና በኢትዮጵያ አትሌቶች ብቻ ከሆነ ከአስር አመት በላይ ሆኖታል። ለረጅም ጊዜ ማራቶን አሰልጣኝ ሆነው የሰሩትና አሁንም በመስራት ላይ ያሉት ዶክተር ይልማ በርታ የወደፊቱን የማራቶን ክብረ ወሰን አስመልክተው ከሁለት ሰዓት በታች መግባት እንደሚቻል ገልጸው፣ ይህን ግን በአጭር ጊዜ ይከሰታል ብዬ አልገምትም በማለት ይቀጥላሉ ሀያ አንድ ኪሎ ሜትር ለመሮጥ እኮ ቀጥታ ሀያ አንዱ ይቻል ሀያ አንዱ እኮ ለመሮጥ እኮ እና ሀይሌ ከሀምሳ ስምንት ነው የገቡት ሀምሳ ስምንት ነው ሀያ አንዱ የገቡት ማራቶን የሚሮጠው ግን አሁን እያንዳንዱ የሁን ልጅ የሮጠው ምን ስንስል ነው ስልሳ አንድ ስልሳ አንድ ነው የሮጠው ሁለት ከሁለት ማለት ነው እንግዲህ ስልሳ አንድ ስልሳ አንድ መሮጥ እና ሀምሳ ስምንት እንግዲህ በመካከሉ ያለው ስንት ነው የሁለት ደቂቃ ነው የሶስት ደቂቃ ጉዳይ ነው ተመልከተው ያ ግን ገና ሌላ ሀያ አንድ ኪሎ ሜትር አለ እና እነዚህ ፈጣን ሊሆን አይችልም በምንም ተአምር ከሳይንስ ውጪ የሆነ ከፕላኔት ላይ የመጣ አይነት ነገር ነው። ወይም ደግሞ እንደ ሪሞት ሞልትኸው በቃ ሲድ በዚህ ሰዓት ሲድ ብለህ እንደምትለው አይነት ነገር ነው የሆነ ሁለት ሰዓት ሁለት ደቂቃ ከአምሳ ሰባት ሴኮንድ በሆነ ጊዜ ሪኮርድ ያስመዘገበው ዴኒስ ኬሜቶ ሪኮርዱን እንደገና ለማሻሻል እንደሚዘጋጅና በቀጣዩ ዓመትም ጠብቆኝ ተአምር እሰራለሁ ማለቱ የሚታወስ ነው። በእግር ኳሱ ስፖርት ዜና የአዲስ አበባውን ዋንጫ እናስቀድማለን። በስምንት ክለቦች መካከል በአዲስ አበባ ስታዲየም ሲካሄድ የሰነበተው ዘጠነኛው የአዲስ አበባ ዋንጫ ግማሽ ፍጻሜው ትላንት ተካሂዶ ኢትዮጵያ ቡናና ኢትዮጵያ ንግድ ባንክ ለፍጻሜ አልፈዋል፣ ይላል አሁንም ገዛኸኝ ከአዲስ አበባ። ሁለቱም የፍጻሜ ተፋላሚዎች ለዋንጫ የደረሱት ኢትዮጵያ ንግድ ባንክ መከላከያን፣ ኢትዮጵያ ቡና ቅዱስ ጊዮርጊስን በመለያ ምት ስድስት ለአምስትና ሰባት ለአምስት በመርታታቸው ነው መከላከያና ንግድ ባንክ የጨዋታውን ጊዜ አንድ ለአንድ የተለያዩ ሲሆን የኢትዮጵያ ቡናና ቅዱስ ጊዮርጊስ ደግሞ ሁለት ለሁለት በማጠናቀቅ ወደ መለያ ምት ገብተዋል። ፍጻሜው ነገ በኢትዮጵያ ንግድ ባንክና በኢትዮጵያ ቡና መካከል ይካሄዳል። የደረጃ ጨዋታዎችም ይኖራሉ። በተመልካች ደምቆ ያመሸው የአዲስ አበባ ስታዲየም በተለይም የተቀናቃኞቹ ኢትዮጵያ ቡናና ቅዱስ ጊዮርጊስ ደጋፊዎች ቡድናቸውን በመደገፍና ከዚህ ቀደም የሚታይባቸውን መዘላለፍና ከጸባጫሪነት ታቅበው ማሳለፋቸው ይበል ይቀጥል የሚያሰኝ ነበር። በአንጻሩ ደግሞ በአስራ አራት ጨዋታ ስምንት ቀይ ካርድና በርካታ ማስጠንቀቂያ መታየቱ በተጫዋቾች በኩል የታየው የስነ ምግባር ጉድለት አሳሳቢም አሳፋሪም ሆኗል። በዚሁ ወደ አውሮፓ ታላላቅ ሊጎች ተሸጋግረን የተወሰኑ ውጤቶችን እናያለን። የእንግሊዝ ፕሪምየር ሊግና የስፔን ላ ሊጋ የመጀመሪያው ዙር ስምንተኛ ጨዋታቸው ላይ ደርሰዋል። በእንግሊዝ ፕሪምየር ሊግ በቅዳሜና እሁድ ጨዋታዎች ሀያ አምስት ጎሎች ከመረብ ተዋህደዋል። ከውድድሮቹ ሳውዝ ሀምብተን በሰንደርላንድ ላይ የጎል በረዶ አዝንቦበት ስምንት ለባዶ ማሸነፉ አስገራሚ ነበር። ሌላው ማንቸስተር ሲቲ በሜዳው ቶተንሃም አስተናግዶ አራት ለአንድ የሸኘበት ጨዋታም በአስደናቂ ድራማ የተጠናቀቀ ነው። ለማንቸስተር ሲቲ አራቱንም ጎሎች የተቆጠሩት በሰርጂዮ አጉሮ በአንድ ሰው መሆኑን አንዱ የድራማው አካል ሲሆን አጉሮ ሶስቱንም በጨዋታ አንዱን በፍጹም ቅጣት ነው ያገባው። የፕሪሚየር ሊጉ መሪ ቼልሲ ክሪስቲያን ፓለስን ሁለት ለአንድ፣ ኤቨርተን አስቶን ቪለን ሶስት ለባዶ አሸንፈዋል። ሌሎች ጨዋታዎችም ተከናውነዋል። በደረጃ ሰንጠረዡ አናት ላይ ቼልሲ በሀያ ሁለት ነጥብ ቅድሚያውን እንዳስጠበቀ ይገኛል። በስፔን ላሊጋ የስምንተኛ ሳምንት ጨዋታ ላይ መሪው ባርሴሎና ኤይባርን ሶስት ለባዶ ሲረታ፣ ዣቪ፣ ኔይማርና ሜሲ ለባርሴሎና አስመዝግበዋል። ባለፈው ቅዳሜ ከተደረጉት የላሊጋው ውድድሮች ሪያል ማድሪድ ሌቫንቴን ከሜዳው ድረስ ሄዶ አምስት ለባዶ አሸንፎታል። ክርስቲያኖ ሮናልዶም የጎል ማግባት ፍላጎቱ እጅግ በጣም ተከፍቶለታል። ከአምስቱ ሁለቱን አስቆጥሯል። የኮከ ጎል አግቢነቱንም ድርሻ በርቀት በአስራ አምስት ጎል እየመራ ነው። ኔይማርና ሜሲ ከሮናልዶ በሰባትና በስምንት ጎል ተበልጠዋል። ላሊጋውን ባርሴሎና በሀያ ሁለት ነጥብ ይመራል። ሲቪያና ሪያል ማድሪድ በአስራ አራት እና በአስራ ስምንት ተከታትለዋል። አመሰግናለሁ። ገዛኸኝ፣ በአሜሪካው ብሔራዊ ፉትቦል ሊግ ዜና ላጠቃል ዝግጅታችንን የዴንቨር ብሮንኮስ ኮርተር ባክ ይሏቸዋል ዋና አከፋፋይ ፔተን ማኒንግ የሊጉን አዲስ የውርወራ ክብረ ወሰን አስመዝግቧል። ትላንት እንግዳውን የሳን ፍራንሲስኮ ፎርቲናይነርስ ቡድን 42 ለ17 በቀጣበት ጨዋታ ላይ ነው ሬኮርዱን የሰበረው። እስከ ዛሬ በተሳተፈባቸው ጨዋታዎች ማኒንግ 509 ጎል ያስቆጠሩ ኳሶችን በማሳለፍ ነው ክብረ ወሰኑ የተመዘገበለት። ከዚህ ቀደም ሬኮርዱን ይዞ የቆየው ብሬት ፋርቭ መሆኑ ይታወቃል። በዚሁ ላብቃ፣ አድማጮቼ። ሳምንት በተመሳሳይ ዝግጅቴ እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ሰሎሞንን ለስፖርት ዘገባው እናመሰግናለን። ቀጥሎ አፍሪቃ ነክ ርዕሶች ይቀርባል። ባለፈው ሰኞ ያረፉት እውቁ ፕሮፌሰር አሊ ማዝሩዊ ስለ አፍሪካ ስለ እስልምና እምነት እንዲሁም ስለ ሰሜንና ደቡብ ግንኙነት ወይም ስለ በለጸገው ዓለምና ስለ ታዳጊው ክፍል ግንኙነት በርካታ የፖለቲካ መጽሐፍትን አበርክተዋል። ስለ እርሳቸው መጽሐፍ የጻፉት ዶክተር ሱሌማን ኒያንግ ስለ ሙያቸው እና ስራቸውን አብራርተዋል። ዶክተር ሱሌማን ኒያንግ ዋሽንግተን ዲሲ በሚገኘው ሃዋርድ ዩኒቨርሲቲ የአፍሪካ ጥናቶች ክፍል ሊቀመንበር ናቸው። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ ያናግራቸዋለች። ባለፈው ሳምንት አጠር ያለ ዘገባ ቀርቦ ነበር። ቀጥሎ ዘርዘር ያለውና የመጨረሻው ክፍል ይሰማል። પ્રોફેસરિના ክቡራትና ክቡራን አድማጮች የቴክኒክ እክል ገጥመናል ይቅርታ እንጠይቃለን። አፍሪካ ነክ ርዕሶችን መልሰን እስክናመጣ ተከታዩን ቅንብር ነው የምናሰማችው። ዝግጅቱ ጤና አዘጋጅና አቅራቢው ሰለሞን አባተ ሜክሬዲት ጤና ይስጥልኝ ክቡራትና ክቡራን፣ በድጋሚ ከቪኦኤ ጤና ዝግጅት። ምዕራብ አፍሪካ ውስጥ የኢቦላ መስፋፋት እጅግ አሳሳቢ በሆነ መጠን እያሻቀበ ነው። በሌላ በኩል ደግሞ ዛሬ ሙከራ ላይ ያሉ ክትባቶች ፍቱንነትና ደህንነት በሰው ላይ እንዲፈተሽ ለማድረግ ተመራማሪዎቹ እያደረጉ ያሉት ጥረት እጅግ በፈጠነ ሁኔታ እየተንቀሳቀሰ መሆኑም እየተነገረ ነው። ይሁን እንጂ አጠቃላይ ሂደት ሲታይ፣ አንዳንዶች እንደሚሉት በሚያታክት ሁኔታ አዝጋሚ ነው። የጀሲካ በርማን ዘገባ እንደሚናገረው አንድ ብዙ ተስፋ የተጣለበትና ደህንነቱ ማሊ ውስጥ እየተፈተሸ ያለ መድኃኒት ሙከራ ከፍ ወዳለና በሰው ላይ እንዲከናወን ተፈልጓል። ይህ ግን ከአራት ወራት በፊት እንደማይሆን ተሰምቷል። የመድኃኒቱ ደህንነት እንዲታይ የተፈለገው ኢቦላ ከቁጥጥር ውጪ በሆነባት ጎረቤት የሆነችው ነገር ግን በግዛቷ ውስጥ እስካሁን ምንም አጋጣሚ ባልተከሰተባት ማሊ ነው እስካሁን ብዙ ሰው ክትባቱን ወስዷል ለሙከራው በቂ የሚባል የሚቀጥለው ደረጃ ከኢቦላ ህሙማን ጋር የቅርብ ግንኙነት ሊያደርጉ የሚችሉት የጤና ባለሙያዎች ናቸው ክትባቱ ሰው ላይ ሳይሆን ለሰው ተፈጥሮ ቅርበት ባላቸው ፍጥሯን ማለትም ዝንጀሮች ላይ ተሞክሮ እንደሠራ ሁሉ በሰውም ላይ ከሠራ የቫይረሱን ከሰው ወደ ሰው የመተላለፍ እድል በከፍተኛ መጠን መቀነስ እንዲያውም ለህሙማን ቅርበት ላላቸው የቤተሰብ አባላትና ለህክምናና እንክብካቤ ሰጪ ሰራተኞች በመጠኑ የቫይረሱ ጉዞ ማቆም እንችላለን ማይክ ሌቪን የሜሪላንድ ዩኒቨርሲቲ የጤና ኮሌጅ የክትባት ምርምር ማዕከል ዳይሬክተር እንደሚሉት እየሰሩ ያሉትን ክትባት በቤተ ሙከራቸው በዝንጀሮዎች ላይ ፈትሸውት ሙሉ በሙሉ ውጤታማ ሆኗል። ሊያስከተለው የጎን ጉዳትም የለም። ተመራማሪዎቹ አሁን የሚፈልጉት ለሰው ቢሰጥ ችግር የለውም ወይ፣ የሰው ልጅ ከዚህ ክትባት ጋር በምቾት መኖር ይችላሉ ወይ ለሚሉ ጥያቄዎች መልስ መስጠት ነው። በዩናይትድ ስቴትስ ብሔራዊ የጤና ኢንስቲትዩት እና ግላስኮ ስሚት ክላይን በሚባለው የእንግሊዝ መድኃኒት አምራች ኩባንያ ተመራማሪዎች የተዘጋጀው ይህ ክትባት የመከላከያ ክትባት እንጂ በቫይረሱ የተያዘን ሰው ለማከም የሚያስችል ወይም የፈዋሽነት አቅም ያለው መድኃኒት አይደለም። ይሁን እንጂ ምናልባት ለቫይረሱ ሰሞኑን የተጋለጡ ሰዎች ለሰውነታቸው ሰውነታቸው በሽታውን እንዳያዳብር ሊጠቅም ይችል ይሆናል። ምናልባት አንድ ዛሬ የማናውቀው ነገር ቢኖር የኢቦላው ክትባት የፈንጣጣ ክትባት እንደሚሠራው ሁሉ ቫይረሱ ወደ ሰውነቱ የገባ ሰው እስከ ሁለትና ሦስት ቀናት ቆይቶም ቢሆን ቫይረሱ እንዳይቀፈቀፍበት መስራት አለመሥራቱን ነው። ከሁለተኛው የሙከራ ደረጃ በኋላ ክትባቱ ስፋት ባላቸው የሰዎች ቡድኖች ላይ ይፈተሻል። ከዚህ ሦስተኛ ደረጃ በኋላ ነው እንግዲህ ደህንነቱና ፈዋሽነቱ ከተረጋገጠ ወደ ሕጋዊውና መደበኛው የክትባት ፍቃድና ዕውቅና የሚዘልቀው። የመጨረሻዎቹ ሙከራዎች የሚሰሩት መቼ ነው አይታወቅም። ጎን ለጎን ግን ሌላም የክትባት ሙከራ በሜሪላንዱ ዋልተር ሬድ ወታደራዊ ምርምር ኢንስቲትዩት ውስጥ በሰዎች ላይ እየተካሄደ ነው። መጪዎቹ ሁለት ዓመታት ለአፍሪካ ጥሩ ዓመታት ይሆናሉ ተብሎ ይጠበቃል። በብዙዎቹ የአፍሪቃ ሀገሮች ውስጥ ምጣኔ ሀብቱ ከአምስት ከመቶ ጥቂት ከፍ ባለ መጠን እያደገ እንደሚቀጥል የዓለም ባንክ ኢኮኖሚስቶች እየተነበዩ ነው። ከዚህ የብርሃን ዜና ለመቋደስ ያልታደሉቱ የሦስቱ የምዕራብ አፍሪቃ የኢቦላ ወረርሽኝ የግንባር ሀገሮች ታሪክ የተለየ ነው የሚሆነው የዓለም ባንክን ሪፖርት ያገናዘበው የዊልያም ኢግል ዘገባ እንደሚለው በአንድ ወቅት ተስፋና ጥንካሬን እያሳዩ የነበሩት እነዚህ የምዕራብ አፍሪቃ ሀገሮች ዛሬ በኢቦላ ቫይረስ ቁልቁል እየተመቱ እንዳይነሱም እየተጠፈሩ ነው። የዓለም ባንክ የአፍሪቃ ትርታ ለአስሮች ዓመታት የዘለቀ ዕድገት የአፍሪካን ምጣኔ ሀብቶች እየለወጠ ነው ሲል የሰየመውን አዲስ ሪፖርት ሰሞኑን አውጥቷል። ጊኒ ላይቤሪያ እና ሲየራ ሊዮን ምን ያህል እየተደቆሱ እንደሆነ ያሳያል። ሪፖርቱ ለምሳሌ በላይቤሪያ የጅምላና ችርቻሮ ንግድ ባለፈው ዓመት በዚሁ ወቅት ከነበረበት መጠን እስከ 75 ከመቶ አሽቆልቁሏል። የቤንዚንና ናፍጣ ሽያጭ በ21 እና በ35 ከመቶ ወድቋል። እንደ ያሰላለፋቸው የኢቦላ ችግር ከተፈጠረ ወዲህ በሦስቱም ሀገሮች ውስጥ የሆቴሎች ክፍሎች ከ13 እስከ 40 ከመቶ በሚደርስ መጠን ባዶ ሆነዋል። ጊኒ ውስጥ በሴራሊዮኗ ካይላሁን ወረዳ ቡና፣ ኮኮና፣ ዘይት አምራች ከሆነው ገበሬ አርባ ከመቶ የሚሆነው አንድም ተነቅሎ ከሀገር ወጥቷል፣ ካለበለዚያም ሞቷል። አጠቃላዩ የኢቦላ ምት በ2014 እና በ2015 የአውሮፓ ዓመታት ውስጥ በምዕራብ አፍሪካ ላይ በአስሮች ቢሊዮኖች ዶላር የሚቆጠር ኪሳራና ማጣትን እንደሚያስከትል የዓለም ባንክ እየተናገረ ነው። የምጣኔ ሀብቱ ጠቢባን የሚሉት ለኢቦላ እየተሰጠ ያለው የሕዝብና የፖለቲካው ምላሽ በሦስቱ ሀገሮች ውስጥ ያለውን የምጣኔ ሀብት እንቅስቃሴ በእጅጉ እየጎሸመው ነው። ሴራሊዮን ውስጥ ገበሬው የሚያርስበትን መሳሪያ መቆፈሪያ መኮትኮቻና፣ ሌላም ቁሳቁስ እየተቀባበለ መስራትን ስለፈራ ሊታረስ ይገባው ከነበረው ማሳ ዘጠና ከመቶ የሚደርሰው ጦም እንዲያድር ተገዷል። ገበያው ደርቶ በነበረባቸው በጎ ቀናት ዋነኞቹ መሻቀጫና መቀባቢያ የነበሩት የወሰን አካባቢዎችና ብዙ አየር ጣቢያዎችም ዛሬ ዝግ ናቸው። ኢቦላ የሚተላለፈው በበሽታው በጠና ከተያያዘ ወይም ከሞተ ሰው የሚወጡ እርጥበትና ፈሳሾችን በቀጥታ በመንካት ነው። ኢቦላ ካልታመመ ሰው አይይዝም። ኢቦላ በትንፋሽና በመደበኛው የኑሯችን መስተጋብር አይተላለፍም ቢባልም በባለሙያዎቹ በጠቢባኑ ሰው ለዚህ ልፈፋ ጆሮ አልሰጥ በማለቱ እነዚያ የሞቁና በወከባቸው ይታወቁ የነበሩ የምዕራብ አፍሪካ ገበያዎች ዛሬ ጭር ይሉ ዘንድ እጣቸው ሆኗል። ለኢቦላ ምስጋን ይንሳውና በዚያ ላይ ላይቤሪያና ሴራ ሊዮን የከረሙባቸውን እጅግ አድሚ እና አውዳሚ የእርስ በርስ ትልቅልቆች የቅርብ ጢስ ሽታና አሻራ ልብ ይሏል። ትርምሶቻቸውን አበረዱ፣ ጠብመንጃዎቻቸውን አወረዱ፣ ወደ ሥራና ልማት አቀኑና ቀና ቀና ማለት እያገገሙ በእግሮቻቸው መቆም ሲጀምሩ ደግሞ የኢቦላ ቁጣ አወረደባቸው ክፉ መከራ። የሴራ ሊዮን ምጣኔ ሀብት እኮ ብድግ ብሎ እስከ አስር ከመቶ እድገት ማሳየት ጀምሮ ነበር። ለኢቦላ የተሰጠው ትኩረትና ምላሽ ያንን ተስፋ ቢያንስ ለዛሬ አጨልሞታል ይላሉ በዓለም ባንክ የአፍሪካ ዋና የምጣኔ ሀብት ጠቢብ ፍራንቺስኮ ፌሬራ። ኢቦላ የነዛው ፍርሃት በገበሬዎች በማዕድን ብዝበዛና ልማት ሰራተኞች በሸማቾች ወዘተዘና ዘንድና በእነርሱም ላይ የሚስተዋለው የማራቅና የማግለል ጠባይ የጊኒ አጠቃላይ የአገር ውስጥ ምርት መጠን በሁለት ከመቶ የሴራሊዮንና የላይቤሪያ ደግሞ በሦስት ነጥብ ሦስት ከመቶ እንዲቀንስ አድርገውታል። ይህም ማለት በዚህ ዓመት ብቻ የ359 ሚሊዮን ዶላር ኪሳራ ማለት ነው። ወረርሽኙ ፈጥኖ በቁጥጥር ስር ካልዋለ የሚቀጥለው ዓመት የአጠቃላዩ የሀገር ውስጥ ምርት መጠን ኪሳራ ደግሞ ከ800 ሚሊዮን ዶላር በላይ ሊደርስ እንደሚችል ፌሬራ አስጠንቅቀዋል። ለዚህ ምላሽ እንዲሆን ታዲያ የዓለም ባንክ የሦስቱን ሀገሮች ፈተና የመቋቋም አቅም ብቋፍም ቢሆን ለመደገፍ የአራት መቶ ሚሊዮን ዶላር ማዕቀፍ አዘጋጅቶ ለጋሾችን እየተጣራ ነው። ይህ ገንዘብ የአጣዳፊ ጊዜ ቁሳቁስ ለመግዛትና የመስክ ሆስፒታሎችን ለመክፈት የታሰበ ነው ተብሏል። የጤና ጥበቃ ሥርዓቶቹን በጥቅሉ ለማጠናከር፣ የወረርሽኙን አካሄድ ለመቃኘትና ለመከታተል እንዲሁም ኢቦላን በመጋፈጣቸው ምክንያት የበጀት ሥርዓታቸው የተናጋባቸውን የሦስቱን ሀገሮች በጀቶች ለመደጎም እንደሚውልም ተገልጿል። ኢቦላን ነቅተው ይጠብቁ። ራስዎን፣ ቤተሰብዎንና አካባቢዎን ይጠብቁ። አላስፈላጊ መደንበርና ቦታውን የሳተ ድንጋጤ በሽታን ከመቆጣጠር ይልቅ ማባሱ እንደሚበዛ ያስቡ። በአካባቢው የሚያገኟቸውን የጤና ባለሙያዎችና ተቋማት ሐሳብና ምክር ያዳምጡ። ስለ ኢቦላ እርግጠኛ ያልሆኑበትን መረጃ አያስተላልፉ። የሚያውቁትን ከሌሎች ጋር ከመወያየት አይታክቱ። በነገራችን ላይ እጆችን በሳሙና ለሃያ ሰከንዶች መታጠብ ብዙ በሽታዎችን ከመዛመት እንደሚያቆም የብዙዎቹን የመተላለፍ እድልም እስከ ግማሽ እንደሚከላከል ያውቃሉ እጆቹን በደንብ መታጠብ ባህሎ ያደርጉ የራስዎንና የቤተሰቡን ንጽሕና፣ የቤተውንና የአካባቢውን ጽዳት ይጠብቁ። ለዛሬ ከቪኦኤ ጤና በዚህ እንሰናበት። በጤና ይሰንብቱ። ሰሎሞን አባተነኝ። ጤና ይስጥልኝ አድማጮች። ቀደም ብሎ በቴክኒክ እክል ምክንያት ወደ ተቋረጠው ቅንብር ነው የምንመለሳችሁ። አፍሪቃ ነክ ርዕሶች ኬንያዊ ምሁር ፕሮፌሰር አሊ ማዝሩዊ የተወለዱት ሞምባሳ በተባለችው የወደብ ከተማ ሲሆን ኒውዮርክ ፍለሀገር ውስጥ ቢንግሃምተን በተባለችው ከተማ በሚገኘው ቢንግሃምተን ዩኒቨርሲቲ የዓለም ባህሎች ጥናት ተቋም ስራ አስኪያጅ ነበሩ። አሊ ማዝሩዊ ትምህርታቸውን ኬንያ ውስጥ ካጠናቀቁ በኋላ ከፍተኛ ትምህርታቸውን በብሪታንያና ዩናይትድ ስቴትስ እንዳጠናቀቁ ባለፈው ማክሰኞ ባቀረብነው ዝግጅት መግለጻችን ይታወሳል። ፕሮፌሰር አሊ ማዝሩዊ የኳሚ ኑክሪማን ፈለግ በመከተል የባህላዊቷ አፍሪቃ የምዕራቡ ዓለም ክርስትናና የአረባዊ እስላማዊነት አመለካከቶችን ያጣመረ አፍሪቃዊ ግንዛቤን በማበርከት ረገድ አብይ ሚና እንደተጫወቱ ዶክተር ሱሊማን ኒያንግ አስረድተዋል። ኳሜ ንክሩማ አሊ ማዝሩዊ እንዲሁም በርካታ አፍሪካውያን ልሂቃን ያንጸባረቁት የሦስትዮሽ ቅንጅት የሆነው ጽንሰ ሐሳብ የአፍሪካ ማንነት መለያ ሆኗል። ስለሆነም ስለ አሊ ማዝሩይና ስለ አፍሪካ ንቃተ ህሊና ስናወራ ይህ የሦስትዮሽ ቅንጅት የሆነው ጽንሰ ሐሳብ አብይ አስተዋጽቸው ይሆናል። ሱሊማን ያንግ ሌላው አሊ ማዝሩ ያበረከቱት አስተዋጽኦ አፍሪካዊ ልህቅነት እንደሆነ ገልጸዋል። አሊ ማዝሩ አፍሪካን ስኮላርሺፕ ወደ ሁለተኛው የአሊ ማዙሪ አስተዋጽኦ ስንሄድ አሊማዙሪና የአፍሪካ ምሁራዊነት እንመለከታለን። የአፍሪካ ጥናቶች ማኅበር ፕሬዚዳንት ነበሩ። በዩናይትድ ስቴትስና በሌላው ዓለም ካሉት የአፍሪካ ጥናቶች ማኅበር ባልደረቦቻቸው ጋር የተሳሰሩ ነበሩ። የአፍሪካን ታሪክ ለማስታወስ በርካታ መጻሕፍትን ከማበርከታቸውም በላይ ጽሑፎችንም አቅርበዋል። የአሊ ማዙሩዊ ምሁራዊ አጻጻፍ ስልት ባህላዊ ይዘት ያለው ሲሆን የአፍሪቃን ችግር በማብራራት ረገድ የአሃዛዊና ቀመራዊ አያያዝ ይጠቀሙ ነበር ይላሉ ሱሌማን ኒያንግ። አሊማዝሩዊ ዝነኛ ምሁርም እንደነበሩ ዶክተር ኒያንግ አውስተዋል። አሊማዝሩዊ ከአፍሪካዊ ማንነት ማንነትና ልሂቅነት ሌላ ያበረከቱት ነገር ዝነኛ ምሁራዊነት ነው። የኖቤል ሽልማት ካገኙት ናይጄሪያዊ ደራሲ ወሌ ሾወንካ ጋር የሚወዳደሩ እውቅ ምሁር ነበሩ። የኖቤል ሽልማት ባያገኙም እንኳ በወጣት አሜሪካውያን፣ አፍሪካውያንና የሌላው ዓለም ምሁራን ሲታወሱ ይኖራሉ። በእንግሊዝኛ ቋንቋ የተካኑ በመሆናቸው እንግሊዝኛ በሚናገሩት ካናዳ፣ አውስትራሊያና ሌሎች አገሮችም እየተጋበዙ እውቀታቸውን ያካፍሉ ነበር። ሱሊማን ያንግ ፕሮፌሰር አሊ ማዝሩዊ ተደማጭነት ያገኙ ሊህቅ እንዲሆኑ ካበቋቸው ጽሑፎች መካከል ይጠቅሳሉ። አሊ ማዙሪ ማዙሪና በዩጋንዳ ያለው አምባገነንነት፣ አሊ ማዙሪ ማዙሪና የኬንያ የፖለቲካ ለውጥ፣ አሊ ማዙሪና የደቡብ አፍሪካው አፓርታይድ ወይም ዘረኛ ስርዓት፣ አሊ ማዙሪ ስለ ዝምባብዌ የተካሄደ ክርክር አሊ ማዙሪና ስለ ሱዳን የተካሄደ ክርክር። አሊ ማዙሪ በሱዳን ስለነበረው ሁኔታ ብዙ ብለዋል። ኢትዮጵያ ውስጥ የደርግ አምባገነናዊ አገዛዝ በነበረበት ወቅትም እጅግ ያሳስባቸው ነበር። ሟመር ጋዳፊን በሚመለከት የአሸባሪነት ጥያቄ ላይ በነበራቸው አመለካከት ምክንያት ያኔ የብሔራዊ እንዳውመንት ኃላፊ ከነበሩት የቀድሞ ምክትል ፕሬዚዳንት ዲክ ቼኒ ባለቤት ሊንቼኒ ጋር ውጥረት አዘል ልዩነት ነበራቸው። አሊ ማዝሩዊ ከታወቁ ሙስሊም ቤተሰቦች የተወለዱ እንደሆኑ ሱሌማን ኒያንግ ገልጸዋል። አሊ ማዝሩዊ ከታወቁ ሙስሊም ቤተሰቦች የተወለዱ ናቸው። አባታቸው ሙፍቲህና እስላማዊ ልሂቅ ነበሩ። በቅኝ ግዛቱ ዘመን በምስራቅ አፍሪካ ይካሄድ ስለነበረው ሁኔታ በማብራራት ረገድ አብይ ሚና ተጫውተዋል። አሊ ማዙሪ የመጡት ከእንደዚህ አይነት ቤተሰብ ነበር። ስለሆነም በልጅነት ሕይወታቸው እስልምና አብይ ቦታ ነበረው። ወደ በኋላም የእስልምና እምነት በሕይወታቸው አብይ ሚና ነበረው። በአሜሪካና በዓለም ደረጃ ባለው የእስልምና ጉዳይ ባበረከቷቸው መጻሕፍትና ድርሳን ትልቅ ተሳትፎ የነበራቸው አሊ ማዝሩዊ ለእስልምና እምነት በመቆምና በመታገር ረገድ እንደሚታወሱ ሱሊማን ያንግ ጠቁመዋል። as a ወደ አሜሪካ የመጡት ሙስሊሙ አሊ ማዝሩይ ለእስልምና ለስልምና ጥብቅና የቆሙና የታገሉ ምሁር ተደርገው ይታወሳሉ። በወዳጆቻቸው በስራ ባልደረቦቻቸውናም በሌሎችም ዓለም አቀፋዊ አቀፋዊና አፍሪቃዊ ሙስሊም ተደርገው እንዲታወሱ ይፈልጋሉ። ሟቹ ፕሮፌሰር አሊ ማዝሩዊ መጀመሪያ ላይ በጣም መታወቅ የጀመሩት አፍሪቃውያን ልሂቃን እንደ አውሮፓ አቆጣጠር በ 1960 ዎቹ ና በ 1970 ዎቹ አመታት የነበራቸውን አመለካከት በመንቀፍ ነበር። የአፍሪቃ ሶሻሊዝምንና ማርክሲዝምን ይቃወሙ ነበር። ኮሚኒዝም ምዕራቡ ዓለም ወደ አፍሪቃ ያስገባው ርዕዮተ ዓለም በመሆኑ ለአፍሪቃ አይስማማም፣ ቅኝ ገዢዎች በአፍሪቃ እነሱ የሚፈልጉት አይነት መንግስት ለመመስረት ካደረጉት ሙከራ አይለይም በማለት ይከራከሩ እንደነበር ታውቋል። አድማጮች፣ ባለፈው ሳምንት ስላረፉት እውቁ ልሂቅ ፕሮፌሰር አሊ ማዝሩ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ ክንገናኝ። በደህና ቆዩን። የተከበራችሁ አድማጮች ዝግጅታችን ወደ መጠናቀቁ ነው። አጠር አጠር ያሉ መረጃዎች ለመስጠት አንድ የዩናይትድ ስቴትስ ዶላር ዛሬ 20 ብር ከ04 ሳንቲም ተመንዝሯል። ከኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት www ኢትዮሜት ጂኦቪ ኢቲ አሁን ስቱዲዮ ውስጥ ሆኜ ባገኘሁት መረጃ መሠረት ነገ ማክሰኞ ጥቅምት 11 አብዛኛው የኢትዮጵያ ክፍሎች ደመናማ እና ክፊል ደመናማ ይሆናሉ። አዲስ አበባ ሙሉ ደመናማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 10 ዲግሪ ሴልሽስ ይሆናል። ክቡራትና ክቡራን አድማጮች የምሽት ዝግጅታችን በዚሁ አበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና